so ጦርነት ከተቀሰቀሰባቸው የሰሜን ወሎ ዋግ ህምራ ብሔረሰብ ዞን እንዲሁም አፋር አካባቢ ተፈናቅለው ደሴ ከተማ ለሰፈሩ ቁጥራቸው ከ ሀያ ሺ በላይ የሚደርሱ ሰዎች የዕለት ደራሽ ምግብ እርዳታ ማከፋፈል መጀመሩን የደቡብ ወሎ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽፈት ቤት አስታወቀ። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን በወልዲያና በጎንደር ግንባሮች እየተካሄደ ነው ባለው ጦርነት ሳቢያ የተፈናቀሉ ሰዎች ቁጥር ከሩብ ሚሊዮን እንደሚበልጥም አመልክቷል። ከስፍራው የጠናቀረውን ዘገባ እንሆ የደቡብ ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሳይ ማሩ ለአሜሪካ ድምጽ ሬዲዮ እንደገለጹት ጦርነቱ መቀስቀሱን ተከትሎ ወደ ከተማው የሚገባው የህብረተሰብ ክፍል ከእለት ዕለት እየጨመረ ነው። በርካቶቹ ቤተሰብ ጋር፣ የተወሰኑት በራሳቸው ወጪ አልጋ ይዘው መጠለላቸውን የጠቆሙት ኃላፊው የተወሰኑት ደግሞ ከተማ አስተዳደሩ ውስጥ በተዘጋጀላቸው መጠለያ ጣቢያ እንዲያርፉ መደረጋቸውን ጠቅሰዋል። መጀመሪያ ማረፊያ ቦታ ለማዘጋጀት ጥረት አድርገናል። ማረፊያ ቦታዎቹም አንድ አራት ትምህርት ቤቶች ናቸው። ቅዳሜ ገበያ ትምህርት ቤት ቤት ዳውዶ፣ ካራጉቱ እና አዲስ ፋና ትምህርት ቤቶች ጊዜያዊ ማረፊያ ቦታ ሆነው እዛ እንዲጠለሉ ለማድረግ ጥረት አድርገናል። በየዕለቱ ወደ ከተማዋ ከሚዘልቀው ተፈናቃይ አንጻር በትክክል ተፈናቅለው የመጡትን ሰዎች ቁጥር መናገር ባይቻልም ከ20 ሺህ በላይ ለሚልቁት ግን አስቸኳይ ምግብ ድጋፍ እንዲደረግ ለሚመለከተው አካል ማሳወቃቸውን ጠቁመዋል። ወደ 21600 ይሆናሉ በሚል ለክልሉ አደጋ መከላከል ምግብ ዋስትናው ከዛም በላይ ለፌዴራል ብሔራዊ አደጋ ስጋትም በ21600 የለት እርዳታ ድጋፍ እንዲመጣ ጥያቄውን እያቀረብን ምላሽ እየተሰጠ ያለበት ሁኔታ ና ያለ። በተለይ በዚህ ሳምንት ወደ ከተማዋ የገቡት ተፈናቃዮች ቁጥር ከፍተኛ መሆኑን ያወሱት ኃላፊው፣ ከኮረም፣ ካላማጣ፣ ከቆቦ፣ ከወልዲያ ና ከመርሳ መምጣታቸውን ነው የሚገልጹት። ከእነዚህ በተጨማሪ ከአጎራባች ዞኖች ና ክልሎች ተፈናቅለው የመጡ መኖራቸውንም አክለዋል። ከአፋር ክልል ዞን አራት ላይ ያሉ የሚባል ወረዳ አለ። ከዛ ወደ ሁለት መቶ ሊሆኑ የሚችሉ ተፈናቃዮች እንዳሉ መረጃው ያሳያል። ከዛ ውጭ ዋግምራ ሰቆጣ አካባቢ ላይ በተመሳሳይ ተፈናቅለው ይመጧሉ። ኦሮም አካባቢም ላይ እንደዚሁ ተፈናቅሎ ይመጣሉ። ስለዚህ መረጃውን እየለየን ነው። መረጃውን በጨረስነ ሰዓት ከመንግስት የሚጠበቀውን የዕለት እርዳታ ድጋፍ ለመስጠት ጥረት እናደርጋለን። የተፈናቃዮች ዝርዝር መረጃ ለማጣራት ጊዜ ቢወስድም ከትናንት በስቲያ ጀምሮ በተደረገው ጥረት አስር ሺህ ለሚደርሱ ሰዎች የዕለት ምግብ ድጋፍ መደረጉን ጽህፈት ቤቱ አስታውቋል። እስካሁን በመቶዎች የሚቆጠሩ የምግብ ማብሰያ ቁሳቁስን ጨምሮ አንድ ሺ ስድስት መቶ ሃምሳ ስምንት ኩንታል ሩዝ፣ ነጭ ዱቄትና አልሚ ምግብ ከመንግስት በኩል መቅረቡን ጠቁመዋል። በሚቀጥሉት ቀናት ቀሪዎቹን ለማዳረስ የተጠናከረ ጥረት እየተደረገ ነው ያሉት ኃላፊው የከተማዋ ሕዝብ ለተፈናቃዮቹ ያሳየውን ወገንተኝነትም አድንቀዋል። እውነት ለመነጋገር የደሴ ሕዝብ እንግዳ ተቀባይነቱ በተጨባጭ በተግባር ያየንበት ሁኔታ ነው። ያለ ሽሮ በርበሬ በመንግስት በኩል አይቀርብም። ማህበረሰቡ ካለው ነገር ላይ ሽሮ በርበሬ እያቀረበ፣ ዘይት ጭምር እያቀረበ፣ ደረቅ እንጀራ ጭምር እያቀረበ ወገኖቻቸውን ለመቀበል ጥረት ያደረጉበት ሁኔታ አለ። በተለይ ቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት ላይ የዚህ የዳው በጎ ፍቃድ ወጣቶች ህብረተሰቡን በማስተባበር ፈጥኖ ለተፈናቃዮች ምግብ ነክ የሆኑ ምግብ ነክም ያልሆኑ ድጋፎች ለማድረግ የተደረገው ጥረት በጣም አበረታች ነው። ከዛም አልፈን ከራጉቱ ትምህርት ቤትም አይተናል። አዲስ ፋና ትምህርት ቤትም አይተናል። ስለዚህ በሁሉም ትምህርት ቤቶች የህብረተሰቡ ተሳትፎ አቀባበል፣ ወለዩነታችንን አማራነታችንን ኢትዮጵያዊነታችንን በተጨባጭ የሚገልጽ ነው እና ይሄ ድጋፍ ተጠናክሮ ሊቀጥል ወይዘሮ መሰረት ተስፉ ቆቦ ከሚገኘው ቤት ንብረታቸው ተፈናቅለው ከስምንት ቤተሰቦቻቸው ጋር ወደ ደሴ መጠለያ ጣቢያ ለመድረስ ቀናት የተሻገረ አድካሚ እግር ጉዞ፣ ፋታ አልባ ስጋት ማሳለፋቸውን ይናገራሉ። ተኩሱ ስላለ ዘነጣሪን በከባድ መሳሪያ ትንጣሪ ተመታት ነሆነ ብሶ ወጥቷል። ብሶ ተፈናቅሏል። እኛ የወጣ ነው በእግር ነው። ከቆቦ ወደ ወልዳ፣ ወልዳ ላይ ትንሽ እዛ ካምፕ ላይ ነበር ትንሽ እዛ ተረጋግተን ነበር። ከዛ ደግሞ ወደዚህ መጣ፣ ወደ ደሴ ላይ ካምፕ ላይ ከተደላደለ ኑሮ በድንገት መፈናቀል ፈታኝ ቢሆንም ደሴና የከተማዋ ነዋሪዎች ያደረጉልን ድጋፍ ከሐዘናችን አጽናንቶናል ብለዋል። እርዳታ ትናንትና ትናንት ወዲያ እየተሰጠ ነው። ሩዝና ስንዴ ዱቄት እየተሰጠ ነው። አስራ አምስት ኪሎ ለአንድ ግለሰብ፣ ለእናቶችና ለህጻናት ደግሞ አሊም ግን ተዘጋጅቷል። ለደሴ ነዋሪ ላለው ሰው በጣም እናመሰግናለን። እርዳታ ለሚሰጡትንም እጅግ በጣም አድርገን እናመሰግናለን። እስካሁን አልከፋን። ከአሜሪካ ድምፅ ሬዲዮ ጋር ቆይታ ያደረጉት የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅ አለም በወልዲያና በጎንደር ግንባሮች በጦርነቱ ምክንያት የተፈናቀሉት ሰዎች ሩብ ሚሊዮን እንደሚደርሱ ገልጸዋል። በአሁኑ ሰዓት ህልውና ዘመቻው በጎንደር ግንባር እና በወልዲያ ግንባር ተሄደ ያለበት ሁኔታ ነው ያለው። በዚህ ምክንያት ከሁለት መቶ ሀምሳ ሺህ አካባቢ የሚሆኑ የህብረተሰብ ክፍሎች ተፈናቅለው በወልዲያ ግንባር ደሴ የተቀመጡበት ሁኔታ አለ እንዲሁም ደግሞ በጎንደር ግንባር ደግሞ ደባርቅ ላይ። ስለዚህ እነዚህን ለመደገፍ በክልል ከፌዴራል እና ከተፈናቃዮቹ ካረፉበት ዞን ጋር ገናጅት ራሱን የቻለ የኢንስደንት ኮማንድ ፖስት በማቋቋም ሰብአዊ ድጋፉን የሚሰጠው አካል ከፌዴራል ከክልልና ከዞን ራሱን የቻለ አደረጃጀት ተፈጥሮ እየተሰራ ነው ያለው። በደባርቅ ከተማ ያሉት ተፈናቃዮች አብዛኞቹ ከቤተሰብ ጋር መጠለላቸውን አስታውቀዋል ኮሚሽነሩ ደባ ያሉት ቁጥራቸው ኦልሞስት ወደ ሰላሳ ሺህ አካባቢ የሚደርሱ ናቸው። ነገር ግን ማህበረሰቡ ጋር ተቀላቅለው ነው እየኖሩት። ያለ እርዳታ በምናደርግበት ሰዓት ላይ ነው የሚመጡት። ለተፈናቃዮቹ እርዳታ እያደረሱ ያሉት የክልሉና የፌዴራሉ መንግስት ተፈናቅለው የሚገኙባቸው አካባቢዎች ነዋሪዎችና እንደ ቀይ መስቀል አይነቶቹ ግብረሰናይ ድርጅቶች መሆናቸውን የዘረዘሩት ኮሚሽነር ዘላለም ሰብአዊ ጉዳይ ይገደናል የሚሉ ዓለም አቀፍ የተራድኦ ተቋማት ተሳትፎ ውስን ነው ብለዋል። ዋነኛውን የድጋፍ ስራ እየሰራ ያለ መንግስትና የአካባቢው ህብረተሰብ ነው ድጋፍ እያደረጉ። ልክ እንደ ሌሎች ጊዜያቶች የመንግስታዊ ያልሆኑ ድርጅቶች ኢንተርናሽናል ኤን ጂ ኦዎች፣ ዩኤን ኤጀንሲዎች ተሳትፎ ያን ያህል የጎላ አይደለም። እኛ የመጠባበቂያ አቅድ አዘጋጅተን ለመንግስታዊ ያልሆኑ ድርጅቶች ሪፖርቶች እያወጣን ነው፣ የደረሰውን ጉዳት በሚመለከት በዛ ጊዜ ድጋፍ ያደርጋሉ ብለን እናስባለን። እስካሁን ግን የጎላ ድጋፍ አይደለም፣ በመንግስትና በአካባቢ ህብረተሰብ ነው ድጋፍ እየተደረገላቸው። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤትም በጦርነቱ ረሰ ካለው ሰብአዊ ቀውስ አንጻር የዓለም አቀፉ በጎ አድራጎት ተቋማት ድጋፍ አነስተኛ መሆኑን ነው የሚጠቅሱት። እስካሁን አንዳንዶቹ መረጃ ከመጠየቅ ባለፈ ያቀረቡት ድጋፍ የለም። ምናልባት ድጋፍ እያደረገልን ያለው እዚህ የኢትዮጵያ ቀይ መስቀል ደሴ ቅርንጫፍ፣ አንደኛ የሮቱ ድጋፍ በተጨባጭ ዛሬ ያደረገበት ሁኔታ አለ። ሮቱ ማለት ያው የውሃ ማያዣ ማለት ነው። ሌሎች የጽዳት እቃዎችንም ማቴሪያሎች ድጋፍ እያደረገበት ሁኔታ ነው። መረጃም እየጠየቀን ጥያቄውን አቅርበው ለህብረተሰቡ ምላሽ ለመስጠት በዚህ በኩል ጥረት እየተደረገ ነው እና የዚህ ኢትዮጵያ ቀይ መስቀል ማህበር ደሴ ቅርንጫፍ አመራርና ሙያተኞች ተግባሩን ባለቤቱ ነው ለመደገፍ የሚያደርጉትም ጥረት መልካም ነው የሚል አስተያየት ነው ያለኝ። ከዛ ውጭ ግን በርከት ያሉ ደብሊፍፒ ሴቭ ዘ ችልድረን፣ ሌሎች እንደዚህ ሰብአዊ ተቋሞች አሉ። መረጃ ከመጠየቅ ባለፈ እስካሁን የተደረገ ድጋፍ የለም። ቀደም ሲል በነበሩት ከዚህ ከኦሮሚያ ክልል ምስራቅ ወለጋ፣ ምዕራብ ወለጋ ለተፈናቀሉ ዜጎች ያደረጓቸው ሰብአዊ ድጋፎች አሉ። አሁንም ቢሆን ወገን እስከተፈናቀለ ድረስ ፈጥኖ መደገፍ የሚገባቸውን ምግብ ነክ፣ ምግብ ነክ ያልሆኑ ድጋፎች ድጋፍ ማድረግ አለባቸው የችግሩን አሳሳቢነትና ውስብስብነት የሚያደርሱት ኮሚሽነር ዘላለም የተቀናጀ አሰራር እንዲኖር ጠይቀዋል። ስራው ትንሽ ውስብስብ ይላል። ምክንያቱም በየቀኑ የሚፈናቀለ የህብረተሰብ ክፍል ከመኖሩ ጋር ተያይዞ ስለዚህ የብዙ ተቋማትን ቅንጅት የሚጠይቅ ጉዳይ ነው። የሰብአዊ ድጋፉን ብቻ ሳይሆን ከቤታቸው ተፈናቅለው የወጡ የህብረተሰብ ክፍሎች ከመሆናቸው ጋር ተያይዞ የሕክምና አገልግሎት መስጠት ያስፈልጋል። የንጹህ መጠጥ ውሃ አገልግሎት መስጠት ያስፈልጋል። በተመሳሳይ ደግሞ ከማህበራዊና ኢኮኖሚ ቀውሱ በላይ ደግሞ የስነልቦና ስብራቱ በጣም የከፋ ነውና ይህን ሁሉ ትሪት የሚያደርግ አካል ያስፈልጋል። አሁን ባለው ሁኔታ የዕለት ምግብ ላይ ብቻ ነው ትኩረት ተደርጎ እየተሰራ ያለ። ስለዚህ የሌሎችን ተቋማት ቅንጅት የሚጠይቅ ጉዳይ ከመሆኑ ጋር ተያይዞ እዚህ ላይ የሚስተዋል የቅንጅት ችግር አለ። ይህን ችግር ለመፍታትም ከሚመለከታቸው አካላት ጋር ተነጋግረን በአጭር ጊዜ ውስጥ ችግሩ የሚፈታበት ሁኔታ ይኖራል። በክልሉ ካለው የተረጂ ቁጥር አንጻር በቂ ግብአትም ለማቅረብ ውስንነት አለን፣ የሚሉት ኮሚሽነሩ ለአሜሪካ ድምጽ ሬዲዮ መስፍን አራጌ